ባለፉት ወራት በአማራ ክልል በተለያዩ ቦታዎች በታየው የህዝብ ተቃውሞ ከጸጥታ ኃይሉ ጋር በተፈጠረው ግጭት የብዙ ሰዎች ሕይወት አልፏል። ብዙዎቹ መታሰራቸው ተዘግቧል። በዚሁ የያዝነው ሳምንትም በባህር ዳር፣ በዳንግላ፣ በጋይንት፣ በደብረ ታቦር እና ሌሎች አካባቢዎች ተቃውሞ እና ከጸጥታ ኃይላት ጋር ግጭቱ እንደቀጠለ ከዚሁ አካባቢዎች ያገኘናቸው ምንጮች ለዶችቬሌ ተናግረዋል። የባህር ዳር ነዋሪ መሆናቸውን የተናገሩትና ስማቸው እንዳይጠቀስ የፈለጉት ግለሰብ በከተማዋ መውጫና መግቢያ የለም ሲሉ የባህር ዳር ወቅት ስሜታዊ ሁኔታ እንዲህ አብራርተዋል። ማውጫው መግቢያ እያሳበች ነው ወጣቶችን ነገር እያፈሱ እየወሰኑባቸው እንደገና በልዩ ኃይሎች ራሱ ከዛ አካባቢ ያሉት ለህብረተሰቡ ሲያግዙ ከዚህ ከኦሮሚያ ክልል ትናንትና ዛሬ ራሱ ወደ አስና ምናም ኖራል መኪና ጭኖባቸው ይሉት አዴት ና መራዊ አራት አራት ምጥዋል ተማሪዎች ባህር ዳር ግን እስካሁን ቁጥሩን እርግጠኛ አይደለም። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት በሰጡት መግለጫ እነዚህ ወጣቶች ጸረ ሰላም ናቸው፣ ስለዚህም የማያ ዳግም እርምጃ መወሰድ አለበት ካሉ በኋላ ወደ ከተማዋ ትላንት ወታደር መላካቸው እኚህ ነዋሪ ተናግረዋል። ሌላ የከተማ ነዋሪ በበኩላቸው ማህበረሰቡ የስራ ማቆም አድማ እንደመታና ዛሬ አብዛኛው ሰው ቤቱ እንደዋለ ተናግረዋል። የዳንግላ ነዋሪ መሆናቸውን የተናገሩትና ስማቸውም እንዳይጠቀስ የፈለጉት ግለሰብ ደግሞ በከተማዋ ያሉት የጸጥታ ኃያላት፣ መፈናፈኛ አሳጥቶናል ይላሉ። ደስ የሚል ነገር አይደለም። አሁን እዚ አካባቢ ጭራሽ ሌላ ነገር ነው እየተደረገ ያለው። እኛ ተሰብስበን መቆም አንችልም ከሰዓት ላፊ መውጣት አንችልም። ፖሊሶች እየመጡ ያስታቅቁናል። በየቦታው ላይ ዝም ብለው ልክ በቃ ኮንፊደንስ አተው ነው ራሳቸውን የሚንቀሳቀሱት። ሌላኛው የጋይን ተወላጅ ይሁድ ዕለት ሰላማዊ ሰልፍ እንደነበረ ተናግረው ከጸጥታ ኃይሉ ጋር በተፈጠረው ግጭት የሰው ህይወት ጠፍተዋል ብለዋል። ትናንት ልሉ መንግስት መግለጫ በኋላ ከፍተኛ ቁጥር ያለው የመከላከያ ሰራዊት በምስራቅ በኩል ባለው የከተማው ክፍል ከወሎ በሚመጣ መስመር አስር ኪሎ ሜትር ላይ ጨጫሆ የሚባል አካባቢ መንገድ ተዘግቷል። በብዙ ቆራል የተጫኑ መከላከያ ሰራዊቶች እየመጡ ስለነበር አሁን ያለው ሁኔታ በዚህ ነው። ባህር ዳርን ጨምሮ ሌሎች ወረዳዎች ላይ አገልግሎት ሰጪ ተቋማት አገልግሎት እንዳይሰጡ ታግዶ እንደነበረ እና ሌሎች ቦታ ሰላማዊ ሰልፍ ቢካሄድም አንዳንዶች የሰላማዊ ዜጎች ንብረት ላይ ጥቃት እንዳደረሱ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥለሁን ለዶይቼ ቬሌ ተናግሯል። አካባቢው ላይ የታዩት ክስተቶች ከክልሉ አቅም ውጪ ምን ያህል በመሆኑ ነው መከላከያ ሰራዊት እንዲሰማራ ያስፈለገበት ለሚለው ጥያቄ የእኛን ክልል መረባመጃ አድርጎ ስርዓት የማፍረስ አገር የማፍረስ እና የማበጣበጥ አላማን ያነገበ እንቅስቃሴ፣ አንዳንዱም በትጥቅ የታጀበ የተደራጀ ትምሪት የሚሰጥበት እናም ህብረተሰቡና የሚበዛው ወጣት ያልተገነዘበው ጉዳይ መሆኑ በበቂ መረጃና ትንታኔ የተቀመጠ ነው። ይሄ ጉዳይ ክልላችንን አተራምሶ የሚቆም ሳይሆን መላ ሀገራችንን ከጫፍ ጫፍ በማተራመስ የህብረተሰቡን ሰላም በማወቅ አገሪቱን ወዳልሆነ አቅጣጫ እንድትሄድ የማድረግ እቅድ ስለሆነ የጸጥታ መዋቅሩ እጁ ላይ ባለው መረጃ መሰረት ከአሁን አልቀደም ያሉትን እንቅስቃሴዎችም ወደፊት የታሰቡትንም የአሁኑንም ነባራዊ ሁኔታ ከግምት ውስጥ በማስገባት የክልሉ የጸጥታ መዋቅርና የመከላከያ ሰራዊታችንም ሕብረተሰቡን ከጥፋት ለመታደግ ስምሪት አድርጓል። ለሶስት አመት መከላከያ ሰራዊት ውስጥ አገልግ ያለው ያሉንና ስማቸው እንዳይጠቀስ የጠየቁን ቦታው ላይ መከላከያ ሰራዊትን ማሰማራት እንዴት ያዩታል ላልናቸው፣ ስርአቱ ሲጀመር በአንድ ብሄር ተቀባይነት የመጣ ነው። የተለያዩ የመብት ጥያቄዎች ህዝቡ ያመሳል እና እነዚህን ጥያቄዎች መንግስት ከመመለስ ይልቅ ሌላ ተንቀሳቃሽ ሀይል እንዳለ አድርጎ ማመን የሚገርመው እስካሁን ድረስ መንግስት የሚለው ሻቢያ ወይ ግንቦት ሰባት ወይ የግብጽ ውጭ እንዳለበት ነው። ግን ያ አይደለም። ያም ከሆነ እኮ መንግስት እነዚህ ውጭ ሀይሎች ህዝቡ ውስጥ ገብተው ይህን ያክል እስከሚያሳምኑ ምን እየሰራ ነበር እና ይመስለኛል መንግስት ጣቱ መስቀጥ ያለበት ወይ ደግሞ ህዝቡን ወርዶ ታች ያለውን ህዝብ ወጣቱ ማዳመጥ መቻል አለበት እና እኔ ስርዓቱንም ስለማቀው በጣም ብዙ ብዙ ሸፍ የሞላበት ስርዓት ነው። ከዶች ቬሌ ደረገጽ ተከታታዮች መካከል አንዳንዶች መከላከያ ሰራዊት ቦታው ላይ ማሰማራት ለሀገራዊ ደህንነት ሲባል መታወጁ አስደስቶኛል፣ ስሉ ሌሎች ደግሞ ሰው መግደል፣ ማሰር እና ማሳደድ ዘላቂ መፍትሄ አይሆንም፣ መከላከያ ወታደርም ቢሆን የራሱን ዜጎች መግደሉ ተገቢ አይደለም ስሉ አስተያየታቸውን አጋርቶናል